በቅርቡ ኬንያ ዋና ከተማ ናይሮቢ ውስጥ መጠለፋቸው በተነገረው ሁለት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከፍተኛ አመራር አባላት ናቸው በተባሉ ሰዎች ላይ ድብደባና የስቃይ አያያዝ መድረሱን ግንባሩ አስታውቋል። ኦብነግ ትናንት ባወጣው መግለጫ ዓለም አቀፍ ጥሪዎችን ማድረጉንም አመልክቷል። የኦጋዴን ብሔራዊ ነጻ አውጭ ግንባር ኦብነግ ባለፈው ጥር 18 2006 ዓ ም ኬንያ ዋና ከተማ ውስጥ ተጠልፈዋል ያላቸው ሁለት አመራር አባላቱ በጠለፋው ወቅት ደርሶባቸዋል ባለው ድብደባ ምክንያት በመቁሰላቸው ኢትዮጵያ ውስጥ በሚገኙ ሆስፒታሎች ተኝተው እየታከሙ መሆናቸውን የግንባሩ የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳዮች ኃላፊ አቶ ሐሰን አብዱላሂ ማምሻውን ገልጸዋል። በጋዜጣዊ መግለጫችን ሲጠቀስ ነው። እነዚህ የተጠለፉት የኦጋዴን ብሔራዊ ነጻ ተጫዋቾች ግንባር አመራር የነበሩት ከናይሮቢ እንደተጠለፉት ይታወቃል። እና በጠፋው ጊዜ በደረሰባቸው ድብደባ መሰረት ቆስለው ነበረ እና በአሁኑ ሰዓት በሆስፒታል ውስጥ ነው የሚገኙት፣ ጦር ሆስፒታል። ከአሁን በፊት በደብረ ዘይት ነበረ የሚታከሙት፣ አሁን ደግሞ ሀረር ነው ያሉት እና እነዚህ የድርጅታችን አመራር የነበሩት የተለያዩ ኢንፎርሜሽን ነው የኢትዮጵያ መንግስት የሚሰጠው። አንደኛው የኢትዮጵያ ቃል አቀባይ አቶ ሽመልስ ከማል ስለዚህ ጉዳይ የማውቀው ነገር የለም ብለው ነበረ። ሌላው ደግሞ የክልሉን አማካሪ ብሎ ስሙን የጠቀሰ ግለሰብ በሶማለኛ ፕሮግራም ላይ እንደገለጸው እነዚህ የኦጋዴን ብሔራዊ ነጻ አውጪ ግንባር አመራር የነበሩት እጃቸውን ሰጥተው ነው የገቡት፣ በፈቃዳቸው ነው ብሎ ነው ያለው። ሶስተኛው ደግሞ ዲና ሙፍቲ የውጭ ጉዳይ ቃል አቀባይ እንዳሉት ምናልባት ገብተው ይሆናሉ፣ ስለዚህ ጉዳይ ዝርዝር የለኝም ብሎ ነበር የጠቀሱት። እና ይህ ሁሉ ኢንፎርሜሽን የላቸውም፣ የሚያማታታ ኢንፎርሜሽን ነው የሚሰጡት። እና ይህ ሁሉ የራሳቸውን የሆነ ውሸት ፈልስፎ ለዓለምን ህብረተሰብና የኢትዮጵያ ህብረተሰብ ሆን ብሎ ለመዋም ፕሮፓጋንዳ ለመስራት ነው በአሁኑ ጊዜ የሚዘጋጁት እና ይህ ደግሞ የሚገልጸው የእኛን የድርጅታችን አባላቶች ያው ተደብድበው ቶርቸር ተደርግቧቸው ይህንን እናንተ ራሳችሁ በፍቃዳችሁ ነው የገባችሁ ብሎ እንዲህ ያሳምኑት ነው። እስከዛ ድረስ ጥረት የሚያደርጉት ይህ ደግሞ አልተሳካላቸውም። አሁን ሶስተኛ ሳምንት ነው የያዙት እናም ካሁን በፊትም ሚዲያ ይቀርባሉ፣ ራሳቸውን ይገልጻሉ ብሎ ነበረ እና እስካሁን ከኢትዮጵያ የሚደርሰን መረጃ የሚያሳየው እነዚህ የድርጅታችን አመራር አባል የነበሩት አልተቀበሉትም የኢትዮጵያን ሚዲያ ቀርበው እጃችን ሰጥተናል ብሎ እና ይህ ደግሞ ከአሁን በፊት ለእኛ አዲስ አይደለም። የኢትዮጵያ መንግስት ይህንን ከአሁን በፊትም እንደዚህ አይነት ስራዎችን ሰርቷል። ጠለፋ ሳይሆን ከውጭ ሀገር ያሉት በውጭ ሀገር ያሉ የሚኖሩ አንዳንድ ግለሰቦችን አስመጥተው የውሸትን ሰላም እንፈራረማለን ብሎ ነበረ ግለሰቦችን ከውጭ ሀገር አስመጥቶ በሸረተን ላይ በተደረገው የሰላም ስምምነት፣ ይህ ደግሞ በወገረን ኑሮ እና ሁኔታ በህዝቡ ላይ ምንም የቀየረው ነገር ጉዳይ የለም እና ይህ ጉዳይ የሚያሳየው የኢትዮጵያ መንግስት ሽብርተኛ መንግስት መሆኑንና ለሰላም ፍላጎት የሌላቸው መሆኑን የሚያሳየው በተጨማሪ ደግሞ የዓለምን ህብረተሰብ ለማወናበድ እና ለፕሮፓጋንዳ ሆን ብሎ የሚደረግ ሴራ ነው እንጂ ይህ የወገረን ህዝብ ወይም ለኢትዮጵያ ህዝብ ጥሩ አይደለም፣ መፍትሄም ሊሆን አይችልም። ምክንያቱም እነሱ ህዝቡን ለማሳሳት ብቻ ነው እና ብሮብ ዋና ለማለት እና ዓለምን ህዝብ የምንጠይቀው በተለይም ሀያል መንግስታትና ሰብአዊ ድርጅቶች እነዚህ የድርጅታችን አባላት የነበሩት ሰብአዊ መብታቸው ተከብረው የኬንያ መንግስትም ጠይቀናል። ሰብአዊ መብታቸው ተከብረው በነበረበት ቦታ እንዲመለሱ ነው እኛ የምንጠይቀው እና እነዚህ ግለሰቦች ወይም ድርጅታችን አመራ የነበሩት ለሰላም ድርድር የመጡ ስለሆነ የኬንያን መንግስትን ሶፍሪን አገር ስለነበረ ስለሆነ ይህንን መንግስት የኬንያን መንግስት ጠይቀን ነበረ እንዲመለሱ እና የዓለምን መንግስት እና የሰብአዊ መብት ድርጅቶችን ነው የምንጠይቀው። እና ስጋታችን ዛሬ ወይም አሁን እነዚህ ሰዎች ቶርቸር ይደረግባቸዋል በግድ እኛ ራሳችን መርጠን ነው የገባነው ብላችሁ ሚቀር እንዲቀርቡ ነው። አሁን የኢትዮጵያ መንግስት ጥረት ነው ያደረገው። ና ይህ ነው ያለው። አቶ ሐሰን ኬንያ ውስጥ እነዚህን ሰዎች የእናንትን የአመራር አባላት ያላቸዋቸውን ጠልፈዋል የተባሉት የፖሊስ አባላት በዋስትና ተለቀዋል። እነሱም ጥፋተኞች አይደለንም፣ ግንኙነት የለንም ከተባለው ጉዳይ ጋር ብለው ቃል ሰጥተዋል። ይህንንስ ኦብነግ ያውቀዋል? ይሄ እንኳን በጣም ርካሽ የሆነ ነው። ጠለፋው መቼ እንደተካሄደ፣ በምን አይነት መኪናዎች እንደተካሄዱ ይህ ሁሉ መረጃዎች አሉ፣ ምስክሮችም አሉ። እና እነዚህ የኬንያ ፖሊሶች ብቻ ሳይሆኑ ሁለት የኬንያ ሶማሌዎችንም ታስረዋል በዚህ ጉዳይ እና የኬንያ መንግስት በዚህ ላይ በጥሩ ሁኔታ ጥረት እያደረጉ ስለሆነ ያው በቅርብ ጊዜ እውነቱ ይፋ ይሆናል እና ይህ ጉዳይ መሰረተ ቢስ የሆነ ጉዳይ ነው። ዳኞቹንም አልተቀበሉትም። በዚህ ምክንያት ነው ከአራት መቶ ሰባት ሺህ ብር በላይ በዋስትና እንዲቀርቡ የሚጠይቁት። ከአሁን በፊትም በኬንያ ሀገር እንደዚህ አይነት ዋስትና ተጠይቆ አይታወቅም። ምክንያቱም ዳኛው ራሱ ይህ ጉዳይ መፈጸማቸውና ወንጀለኞች መሆናቸው ነው የሚያሳየው። አቶ ሀሰን ለመሆኑ ኦብነግ ለሰላም ዝግጁ ነው ከኢትዮጵያ መንግስት ጋር ከአሁን በፊትም ገልጸናል። አሁንም እኛ ከአሁን በፊትም ከኢትዮጵያ ሽግግር መንግስት ጋር አብረን እንሰራ ነበረ። የራሳችን እድል የራስ መወሰን ከከለከሉም በኋላ ነው እኛ ጠበጃችን አንስተን ጫካ ገብተን ከኢትዮጵያ ጋር መዋጋት ጀመር ነው። እና አሁን በፊቱም ብዙ ጥረቶች ተደርገው ነበረ። እኛ ቅድመ ሁኔታችን አስቀምጠን የኢትዮጵያ መንግስት እኛ ያስቀመጥናቸውን ቅድመ ሁኔታችን እስከተቀበለ ድረስ እኛ ሰላም የማንቀበልበት ጉዳይ የለም። እና ከአሁን በፊቱም ዝግጁ ነበረ፣ አሁንም ዝግጁ ነን። ግን ብዙ ቅድመ ሁኔታዎች መኖር አለበት። አሁን በአሁኑ ጊዜ በአሁን በሰሩት ነገር ጉዳይ መንግስት ሳይሆን ሽብርተኛ መንግስት ለማለት ይቻላል ምክንያቱም ለሰላም ድርድር የመጡትን የኛ ድርጅት አባላቶች ካፈኑ ከእነሱ ጋር ጠረጴዛ ዙሪያ ሆነን የምንወያይበት ጉዳይ የለም ምክንያቱም ያስቀመጥናቸውን ቅድመ ሁኔታዎችን አያማሉ ማለት ነው ምንድን ናቸው ለመሆኑ እነዚ ቅድመ ሁኔታዎች አቶ ሀሳን ጥሩ ጥያቄ ነው ከአምቦ ቤትም ገልጸናል አሁንም እንደግማለን አንደኛው የኢትዮጵያ መንግስት ስለ ሰላሙ ድርድር ፍቃደኛ መሆን አለበት ፍቃደኛ ደግሞ ስንል ከልብ የመነጨ ፈቃደኛ መሆን አለበት። ግን ለፕሮፓጋንዳ እና ለይስሙላ እና ጊዜ ለማራዘም የሚፈልጉት ከሆነ ይህ ተቀባይነት የለውም በኛ ዘንድ። ሁለተኛው ደግሞ ገለልተኛ አገር መኖር አለበት። ኬንያ ባለፈው ጊዜ አንደኛና ሁለተኛ ዙር በኬንያ ተደርጎ ነበረ የሰላም ድርድር እና ኬንያ አገር ገለልተኛ ሆና አገር ነበረ ሰላም ድርድር የሚታካሂደው የነበረው። ሶስተኛው ደግሞ ገለልተኛ ወገን መኖር አለበት። እኛ ከወያኔ ጋር ወይም ከኢትዮጵያ መንግስት ጋር ተቀምጠን እርስ በራሳችን የምንወያይበት ምክንያት የለም። ምክንያቱም እንደ አውሮፓ አቆጣጠር ሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት ከእነሱ ጋር ብዙ ጊዜ ጥረትም አድርገናል እነሱም ጥረት አድጓል። ከሽግግር መንግስቱ የወጣንበት ምክንያት እስከዛሬ ድረስ መፍትሄ አላገኘም። ይህ ደግሞ መፍትሄ ካላገኘ ጦርነቱ እንደሚቀጥል ነው። ተጠልፈዋል የተባሉትን ሰዎች አስመልክቶ ለቪኦኤ መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲ የሚከተለውን ብለው ነበር ወ የኬንያ መንግስት የኢትዮጵያ መንግስት ወይም ኬንያ መንግስት ይዟቸው ለኢትዮጵያ መንግስት ሰጣቸው ስለተባሉት የኦጋዴን ተወላጆች ሁለት ሰዎች በፈቃዳቸው ወደዚህ ወደ ኦጋዴንኛ ክልል መግባታቸውን ወደ ሶማሊያ ክልላዊ መንግስት ማለት ነው። ይሄ ነው ያለው። እነዚህ ሰዎች በቅርቡ ስለ ሁኔታው መግለጫ ይሰጣል። በፈቃዳቸው ማለት ታስረው ወይም ተጠልፈው አይደለም የመጡ ሰዎች ናቸው፣ በፈቃድ የመጡ ሰዎች ናቸው። ይሄ ስለሚባለው ነገር ትክክል እንዳልሆነ የኢትዮጵያ መንግስት ደግሞ በጠለፋ እንደማያምን በመርህ ደረጃ ከድርድር ውጪ ሰዎችን በሀይል የማስገደድ መርህም የለውም። ይሄ ማፊያ ተግባር ነው፣ ይህንን የኢትዮጵያ መንግስት ይኮንነዋል። በነገራችን ላይ የኦጋዴን ነጻ አውጪ ግንባር ቃል አቀባይ አቶ ሐሰን አብዱላሂ ጥቂት ቀደም ብሎ ከቪኦኤ ጋር ባደረጉት ቃለ ምልልስ የግንባራቸውን የዛሬ አቋምና መርህ አብራርተው ነበር። ለአቶ ሐሰን ባቀረብኩት ጥያቄ እንነሳ። አቶ ሐሰን አብዱላህ የኢትዮጵያ መንግስት በብዙ አጋጣሚዎች ሲጠየቅ የኦጋዴን ብሔራዊ ነጻነት ግንባርን የጥቂት ሽፍቶች ቡድን ነው፣ የውጊያ ብቃት የሌለው ቡድን ነው ብሎ ነው የሚጠራው። ይህ እንኳን በጣም የሚያስቅ ጉዳይ ነው። የኢትዮጵያ የቀድሞው ፕራይም ሚኒስትር መለስ ዜናዊ ይህን እንኳን በሶስት ወር እንጨረሳቸዋለን ብሎ ነበረ በሁለት ሺህ ሰባት ዓመተ ምህረት ከኦበሌ ጦርነት በኋላ እና ይህ በጣም ርካሽ የሆነ ፕሮፓጋንዳ ነው የሚጠቅሙት። መንግስቱ ኃይለማርያም እንኳን ባለፈው ጊዜ ወያኔ ምንም አቅም የለውም ብሎ አዲስ አበባ ውስጥ ከገቡ በኋላ ነው ምንም አቅም የላቸውም ብሎ ስል የነበረው እኛ አቅም ከሌለን ለምንድን ነው ከነሱ ጋር ሀያ አመት በላይ የምንታገለው? ይህ እንኳን ትክክል ከሆነ ለምን ጋዜጠኞችን አይፈቅድላቸውም አገር ውስጥ ገብተው ሪፖርት ለማቅረብ የማይፈልጉት? እስቲ ይህንን ለማጣራት ገለልተኛ የሆኑ ጋዜጠኞችን ፈቅደው አገር ውስጥ ገብተው ሁኔታውን ያጣሩ እና እኛ አቅም መዳከሙን የሚያሳይ ካለ እስቲ ገብተው ይፈቅድላቸው። ይህ እንኳን መሰረተ ቢስ የሆነ ዝም ብሎ ለህዝቡን ለማታለል እና የኢንተርናሽናል ኮሚኒቲን ለማዋናበድ ሆን ብሎ የሚያደርጉት ሴራ ነው እንጂ ለምንድን ነው እኛ ከተዳከምና ሀይል ከኛ ጋር ተቀምጦ ያለምን ህብረተሰብ ጠይቀው። ከኦጋዴን ብሔራዊ ነጻ አውጪ ግንባር ስምምነት እንፈጥራለን የሚሉት። ለመሆኑ ከብረት በመለስ አማራጮችን ፈትሻችሁ ፈልጋችሁ በየጊዜው ታውቃላችሁ? በተከታታይ ማለት ነው። ከዛ የኢትዮጵያ መንግስት ለመደራደር ዝግጁ መሆኑን ከዚህ በፊት ሲገልጽ ነበር ከአንዳንድ የኦጋዴን ነጻነት ግንባር አንጃዎች ጋርም እየተነጋገረና ወደ ስምምነት መድረሱን ሲናገር ነበረ። ይህንን አስመልክቶ ከኢትዮጵያ መንግስት የሚደርሳችሁ ጥሪ አለ ወይ? ወይም ደግሞ እናንተ ራሳችሁ የምታቀርቧቸው ግብዣዎች አሉ ወይ? አንድ ጊዜ ለማስተካከል የሚፈልገው ለማረም የሚፈልገው አንድ የጠቀሱት ለመፈለግ እፈልጋለሁ። ከኛ ጋር የተለያየ አንጃ የለንም። አንድ አንጃ ነን። የወረ ነጻዎች ብዙ አንጃዎች የሏቸውም። ባለፈው ጊዜ እንደሚታወቀው አንድ ግለሰብ ከጀርመን ሀገር አስመጥቶ ከአንድ አንጃ ጋር ስምምነት አድርገና ብለው ነው ነበረ እንደ አውሮፓ አቆጣጠር ሁለት ሺህ አስር ዓመተ ምህረት በአዲስ አበባ ሸራተን ላይ አምጥተው የስምምነት ፍርማ ዝም ብሎ ለዩስ ምላ ሆኖ ፕሮፓጋንዳ ሲጠቀሙበት የነበረው ያ ግለሰብ አሁን ተመልሶ ወደ ጀርመን ሀገር ነው ያለው። ምንም ለውጥ በህዝቡ ላይ አላመጣም። ምንም ለውጥ ሊያመጣም አይችልም። እነሱ ራሳቸው ነው የሚያታልሉት። የኢትዮጵያንን ገንዘብ ለድሃው ከውጭ ሀገር የሚደረሳቸውን እርዳታ የሚያገኙትን እርዳታ ለድሃው መድኃኒትና ምግብ ከመግዛት ይልቅ ለፕሮፓጋንዳ ነው የሚጠቀሙባቸው እንጂ ምንም ለውጥ ስላላመጣ፣ ግለሰቡ ከአዲስ አበባ ሸሽተው ሊታሰር ነበረ። ሸሽተው ነው አሁን በጀርመን ሀገር የሚኖረው። እና ያ አንጃ አይባልም አንድ ግለሰብ ከውጭ ሀገር አስመጥቶ ለፕሮፓጋንዳ መጠቀም ይሄ እንኳን ዘበት ነው። ምንም አይነት በእኛ በኩል የተከፋፈለ አንጃ የለም። እና ባለፈው ጊዜ የኢትዮጵያ መንግስት በኬንያ ሀገር ሸማጊነት ጠይቆ ለድርድር እንዲከፍት ብለው ነበረ። ባለፈው አመት በሁለት ሺ አስራ ሁለት ዓመተ ምህረት የተካፈልነው አንደኛው እንኳን ጁላይ ነበረ፣ ሁለተኛው ኦክቶበር ላይ ነበረ። ሁለት ሺ አስራ ሁለት ዓመተ ምህረት እንደ አውሮፓ አቆጣጠር ማለት ነው። ጥቅምት ባለፈው አመት በጥቅምት ሁለት ሺ አምስት ዓመተ ምህረት ማለት ነው። እና ይህ ባለፈው በሁለት ጊዜ ተደራደረ ነበረ ከኢትዮጵያ መንግስት ጋር። ምክንያቱም ጦርነት ለሰው ልጅ አይበጅም፣ ግን ሌላ አማራጭ ካልተገኘ ጦርነት ሊመጣ ይችላል። ምክንያቱም ሰው ነጻነት፣ ፍትህ፣ እኩልነት ካላገኘ ጠመንጃውን አንስቶ ነው ራሱን ነጻነት ለማውጣት የሚፈልገው። እና ይህ ነው ችግር በወረን ውስጥ ያለው። እና መፍትሄ መፈለግ አለበት። የወረን ችግር መፍትሄ መፈለግ ፖለቲካዊ እና ማህበራዊ ችግሮችንን መፍትሄ አብረን መፈለጋለን ብለን ነበረ። እንትን ግን የኢትዮጵያ መንግስት ለይስሙላ ሆን ብሎ ነው ይህንን እኛን የኬንያን መንግስት ጠይቆ ድርድር እንድናካሄድ ነበረው እና በአንደኛው ደረጃ በጁላይ ላይ የተደረገው የሰላም ድርድር በጥሩ ሁኔታ አዝማሚያ ነበረ እኛ ባለፈው ሐምሌ ማለት ነው። እና ሁለተኛ ዙር ላይ ጀነራሎቹን አምጥተው በተለይም የምስራቅ ዋና አዛዥ ጀነራል አብረሀ ወልደ ኳርተር የሚባለው። በዛ አካባቢ ቢዝነስ ስላላቸው ኮንትራክቶቹንም ስለሚወስዱ በሰው የወፈሩ የወፈሩና በግለሰቦች ስለሚነግዱ ያው ነው። ይህንን የሰላም ድርድር መፍትሄ እንዳገኝለት ብሎ እንደ አዲስ አጀንዳ አቅርበው የኢትዮጵያንን ህገ መንግስት ወይም የኢህአዴግን ህገ መንግስት ካልተቀበላችሁ እንደ ቅድሚያ ሁኔታ አድርገው ያስቀመጡልን። እኛ ደግሞ ካም በፊት ቅድሚያ ሁኔታ እንዲህ ያስቀመጡልን አንፈልግም፣ ገልጸልላቸዋል። ተቀብለውናል። ግን በሁለተኛ ዙር ላይ ይህ ቅድሚያ ሁኔታ ሲያቀርቡልን እኛ ይህ ህገ መንግስት በእኛ ህዝብ ላይ በህዝባችን ላይ ተሳሰ ስላልነበረ ያልተጠየቀ ጉዳይም ስላልነበረ እንግሊዝ አገር ሃገራችንን ወደ ኢትዮጵያ ካዛ ወር ወዲህ ምንም የተጠየቀ ጥያቄ ስላልነበረ እናንተም የራሳችሁን የህገ መንግስት ያጸደቃችሁ ስለሆነ የእኛ ህዝብ ተሳሶ ስላልነበረ አንቀበልም ብለን ነው እኛ እንትን እምቢ ያልነው። እነሱም ያው ስብሰባውን ረግጦ ነው የወጡት። እና እስካሁንም በሀያል ሀገሮች ላይ ድርድሩም እየተንቀሳቀሰ ነው ያለው። እስቲ እውነታውን ለወደፊትም እና ያለን በምን እውነት ላይ እንደምጨርስ ያ ነበረ የተከሰተው። ለመሆኑ የውጊያ ብቃት ያለው ሀይል አላችሁ እናንተ? አቶ ሀሰን ይህ እንኳን እነሱን የምትጠይቃቸው ደስ ይለኝ ነበረ። ምክንያቱም በገረም ውስጥ ገጠሮችን እና መንደሮችን በሙሉ በእኛ እጅ ነው ያሉት ዋና ዋና ከተሞች ብቻ ናቸው የኢህአዴግ መንግስት የሚቆጣጠረው። ከአንድ ከተማ ወደ ሌላ ከተማ ለመዘዋወር ደግሞ በኮምቦይ ነው የሚጓዙት። አንድ ሶስት ቀን ይፈጅባቸዋል። አንድ ሁለት ሰዓት የሚፈጅ መንገድ ሶስት ቀን ይፈጅባቸዋል። በኮምቦይ ነው ከአንድ ቦታ ወደ ሌላ ቦታ ማንቀሳቀስ ሲፈልጉ፣ ለመጓጓዝ ሲፈልጉ የሚንቀሳቀሱት። እና ይህ የሚያሳየው የኛ ጥንካሬ ነው እና ሀይል በአንዳንድ የልማት ተቋማት ላይ በሲቪል ሰራተኞች ላይ በሲቪል ነዋሪዎች ላይ የኦጋዴን ብሔራዊ ነጻነት ተዋጊዎች አደጋ ይጥላሉ። ከዚህ በፊት እየተገደሉ እንደነበሩ እናውቃለን። በየመንገዱ ላይ እንደዚህ አደጋ እንደሚደርስ እናውቃለን። በልማት ተቋማትም ላይ እንደዚሁ አይነት ችግር እንዳለ እናውቃለን። እንዴት ነው ለመሆኑን ይህን እነዚህን ሁኔታዎች የምትመለከቱት? እንደ ድርጅት እንደ ፓርቲ፣ እኛ ሲቪሉን ህዝብ ለመግደል የሚነሳሳ ድርጅት ወይም መንግስት እንደ ቴሮሪስት ሆነን ነው የምንቆጥረው። ምክንያቱም እኛ አላማ ከወያኔ ጋር ለመፋለም ነው እንጂ ከሰላማዊ ህዝብ ጋር ለመግደል ወይም ከነሱ ጋር ለመፋለም አይደለም። ጠመንጃ ያነሳ ሁሉ የእኛ ጠላት ነው። ግን ጠመንጃ ካላመዘዙ እና አገሪቱን የሚያለሙ ከሆኑ እኛ አነካቸውም። ከአን በፊትንም ነክተንም አናቃቸውም፣ ገሌንም አናቃቸውም። ግን አንድ ታክቲክ አለ። ይህን መረዳት አለብን። የኢትዮጵያ ህዝብ ደግሞ ማወቅ አለበት ይህን። የኢህአዴግ መንግስት የሚጠቀምባቸው ዘዴዎች አሉ። የእኛን ወታደሮች አይነት ፊቸር ወይም አለባበስ ለብሶ የአካባቢ ሚሊሻ ልዩ ፖሊስ የሚባሉን አስለብሶ አስመስሎ ህዝቡን ተረር እያደረገ ህዝቡ እንዳእኛ እንድጠላን የሚጠቀምባቸው አንዱ ዘሬ ነው እና እኛ ጠመንጃችንን ያነሳ ነው ንብረታችንን የምናዋጣው ነፍሳችንም የምናሳዋው ህዝባችንን ነፃነት ለማውጣትና ፍትህ፣ እኩልነት፣ ዲሞክራሲ በአገሪቱ እንዲሰፈን ነው እንጂ እኛ ጠመንጃችንን ያነሳንላቸው ህዝብ ተመልሰን ለመግደል መቼም ጥሩ አእምሮ ሰው ያለው እንደዚህ አያስብም። ሌላ አይገባንም። በእኛ ድርጅት መሠረታዊ መሪዎች ደግሞ የሉበት። አቶ ሀሰን ለመሆኑ እናንተ ከሽብር ፈጠራ ጋር ወይም ደግሞ እንደ አልቃይዳና እንደ አልሸባብ ካሉ ድርጅቶች ጋር ምንድን ነው ያላችሁ ግንኙነት? ወይም ስለ እነሱ ያላችሁ አስተሳሰብና አመለካከት ምንድን ነው? አቋማችሁ ምንድን ነው የድርጅታችሁ? በጣም በጣም ጥሩ ጥያቄ ነው አቶ ሰለሞን። እኛ እንደሚታወቀው በወጓደን ሀገር አሸባብ ገብቶ ሰርጎ ገብቶ አገሮቹን የተለያዩ ሽብር ለመፍጠር ነበረ ዋና ዓላማቸው እና አሁን በአሁኑ ወቅት ሳይሆን ከሁለት ሶስት ዓመት በፊት ነበረ እኛ ነበረ በሀይል የእኛ ስራዎች ነው በሀይል ከጓደን ያስወጣ ናቸው። ከነሱ ጋር ምንም አይነት ግንኙነትንም የለንም የእኛ ድርጅት እንደሚታወቀው የኦጋዴን ችግር በዚህ በአሁኑ በኢንተርናሽናል ቴሮሪዝም ላይ ወይም ሽብርተኞች የሚባል በአሁን ከአስር አመት በላይ የለውም። የእኛ ጉዳይ ግን ከሀምሳ አመት በላይ ነው የእኛ ህዝብ ሲታገል የቆየው እና ከእነሱ ጋር ምንም አይነት የሚያገናኘን የለም። ምንም አይነት ግንኙነትም የለንም ከእነሱ ጋርም ተዋክተናል። ምክንያቱም የእኛ ዓላማ በኦጋዴን ብቻ ነው የምንወስነው እኛ ሶማሊያም ሆነ ኬንያ ከኢትዮጵያም ሆነ ከጅቡቲ ጋር ምንም አይነት ችግር የለንም። በኢትዮጵያ ውስጥ ያለው ነጻነትን ፍለጋ ብቻ ነው ችግራችን እና ከኢትዮጵያ ህዝብ ጋር በተለይም ካለፉት ገዢ መደቦች ጋር ነው ችግር የነበረን እንጂ ከኢትዮጵያ ህዝብ ጋር ምንም አይነት ችግር የለንም። ከኬንያም ቢሆንም ጋር ምንም አይነት ችግር የለንም። እኛ ወንድሞችና ሴቶቻችን ናቸው እና እኛ የምንፈልገው የኦጋዴንን አገር ነጻ ለማውጣት ነው እንጂ ከድንበራችን አናልፍም። ሌሎቹ ድርጅቶች ግን ያው ኢንተርናሽናል ድርጅቶች ስለሆኑ ከኛ ጋር የሚያገናኘን ምንም አይነት ግንኙነት የለንም። አብረን ኮመን ፋክተርንም የለንም ከእነሱ ጋር ምክንያቱም እነሱ ኢንተርናሽናል ናቸው እኛ ደግሞ በአካባቢና በአካባቢ በኦጋዴን ድንብር ብቻ ነው የምንወስነው እና የእነሱ ዓላማ ደግሞ ከኛ ዓላማ በጣም የተለየ ነው እነሱ በሃይማኖት ሲዋጉ እኛ በሀገር ዘንድ ነው የምንዋጋው እናንተ ጋር የሃይማኖት አያያዝ የሃይማኖታዊነት አካሄድ የለም አክራሪነት ጽንፈኝነት የለም ከእናንተ ድርጅትና እንቅስቃሴ ጋር የተያያዘ እኛ የድርጅታችን ዓላማ በጣም ግልጽ ነው እኛ እስላሞች ነን ይሄ የሚካሄድ ይሄ ማንም ሊካሄድ የማይችል ሀቅ ነው። እኛ እስላሞች ነን እና በድርጅታችን ውስጥ ምንም አይነት አካሪ የለም። እኛ ደግሞ ያው እንደሚታወቀው ኦገዴን ናሽናል ላይበሬሽን ፍሮንት ነው። ይህ ብሔራዊ የሚያሳየው ደግሞ የህዝቡ ላይ እነሱ ራሳቸው በዲሞክራሲ በነጻነት እኩልነት እንዲኖሩ ነው የሚያሳየው። አቶ ሀሰን አብዱላሂ፣ ለመሆኑ የእናንተ ፓርቲ ነጻነት የምትለዋን ቃል ወይም ይህን ነጻነት የሚል አባባል እንዴት ነው የሚገልጸው? ምን ማለት ነው በትግላችሁ ውስጥ ነጻነት ማለት በቤታችን እንደሚገልጸው ነጻነት ሲባል መጀመሪያ ህዝቡ ነጻነት ማገኘት አለበት። ከዛ ራሳቸው የራሳቸውን እድል የራስ መወሰን መብት ይሰጠው ነው እኛ የምንለው ካልተሰጠ ደግሞ ያው፣ ሌሎች አፍሪካ ሀገሮች በጠረጴዛም ዙሪያ ሆነን ችግራችንን አብረን ካልፈታን ያው መሳሪያ ነው የሚያዋጣ። ሌላ አማራጭ ያለ መገንጠልን ያካትታል ወይ ነጻነት የሚለው ቃል? ያ እንኳን እኔ ለመመለስ አልችልም። ምክንያቱም ህዝቡ ነው የሚወስነው። ወደን ህዝብ ነው የሚወስነው ድርጅቱ ነፃነት የሚለውን ቃል መጠሪያዊ ያደረገ ድርጅት ነው እና ፕሮግራሙ የሚናገረው ነገር መኖር አለበት። ስሙ የሚናገረው ነገር አለበት ከሚል ነው። ነፃነት ስትሉ ሰብአዊ መብቶች የተከበሩባት ኢትዮጵያ፣ እኩልነት የተረጋገጠበት ኢትዮጵያ፣ ዲሞክራሲያዊ መብቶች የተከበሩባት ኢትዮጵያ ማለታችሁ ነው ወይስ ደግሞ የግዛት ጥያቄ አለበት ማለቴ ነው? የግዛት ጥያቄ አለበት ካም በፊትም ዲሞክራሲ ፊት እኩልነት ይኖራል። በመንግስቱ ኃይለማርያም ጊዜ ይባል ነበረ ተሰጥቶ ነበረ ለስላሴ ጊዜም የኦጋዴን አስተዳደር ተሰጥቶ ነበረ። አሁንም ክልል ተሰጥቷል። ለህዝቡ የሚዋጥላት ያለም ህዝቡ የሚፈልገው ነጻነት ነው። እኛ ደግሞ እንደ ብዙታችን ስም እንደሚገልጸው የኦጋዴን ብሔራዊ ነጻ አውጪ ግንባር ነው። ህዝቡን ነጻ ለማውጣት እና ሀገራችን ነጻ ለማውጣት ነው እኛ የምንፈልገው። ስለዚህ ኦጋዴንያ የሚባል ሀገር መመስረት ነው ማለት ነው የፓርቲው ግብ? ህዝቡ ነው። ይህንን እንደጠቀስኩት ህዝቡ ነ ይህን መወሰን ያለበት እኛ፣ ያው ነፃ እናወጣለን ብለናል፣ ተነስተናል፣ ጠመንጃችንም መሳሪያችንም አንስትናል። ያው ህዝቡ ከተጠየቀ ያው ሬፈረንድ ተደርጎ ተሰጥተው የራሳቸውን እድል የራስ መወሰን እስከ መገንጠል ድረስ የሚለው ኢትዮጵያ ህገ መንግስት የሚገልጸው። ይህ እንኳን ህገ መንግስት ሊባል አይችልም፣ ምክንያቱም በሀገሪቱ ውስጥ የህግ የበላይነት የለም። የህግ በላይነት ከሌለ ደግሞ በወረቀት ላይ የተሰፈረ ምንም ተግባራዊ ሊሆን አይችልም። ምክንያቱም በአሁኑ ያለው የኢትዮጵያ ኮንስቲቱሽን ወይም ህገ መንግስት ያጸደቀው ዶክተር ነጋሶ ጊዳዳ ነበረ። ያን ጊዜ የኮሚሽኑ ሰብሳቢ ነበሩ። እሳቸው የህገ መንግስት ራሳቸው እንኳን ዛሬ አይቀበሉትም። ምክንያቱም በተግባር ላይ የለም። አንድ ግለሰብ እንኳን በሰላም ከቤቱ ወጥቶ በሰላም የሚመለስበት መንግስት የማያስችል መንግስት የሌሎችንም ብሔረሰቦች መብት ይናከራለን ማለት ዘበት ነውና፣ ዶክተር ነጋሶ በነገራችን ላይ ዜጋ ለማስተካከል ህገ መንግስቱን አልቀበልም ሲሉ አልሰማሁኝም። እሳቸው ህገ መንግስቱ አይከበርም ኢትዮጵያ ውስጥ ልክ አሁን እርስዎ እንዳሉት የህግ የበላይነት የለም ህገ መንግስቱ ተቀባይነት የለውም ሲሉ ነው የምሰማቸው ብዙ ጊዜ። ይህንን ለማለት ነበር ነው የፈለጉት። ምክንያቱም ይህንን ካሉት ተግባራዊ አይደለም ማለት ነው። ተግባራዊ አይደለም ማለት ነው። አቶ ሐሰን ለመሆኑ እናንተ የረጅም ዘመን እድሜ ያለው ፓርቲ ነው የእናንተ ፓርቲ። ብዙ ልምድና ብዙ ግንኙነቶችም ያሉት ይመስለኛል። የራሱ ምሁራንም ያሉት ይመስለኛልና አካባቢያዊ ሁኔታዎችን በየጊዜው ሰዓት ተነትኑ ትቀራላችሁ ብዬ አላስብም። ሁኔታዎችን አለም አቀፍና አካባቢያዊ ሁኔታዎችንም የምታዩ ይመስለኛል። ተጨባጭ የሆኑና ሌሎች ሰብአዊ ሁኔታዎችንም ግምቱ ውስጥ የምታስገቡ ይመስለኛል። በረጅምና በአጭር ጊዜ የምታዩ ይመስለኛል እንቅስቃሴዎቻችሁን እና አሁን ባለው ተጨባጭ ሁኔታ የኦጋዴን ነጻነት ግንባር የያዘውን አላማ ማስፈጸም ይችላሉ ወይ ትገመግማላችሁ? የራሳችሁን መለስ ብላችሁ ትመለከታላችሁ ወይ? ይቻላሉ የያዛችሁት አላማ ግቡ ሊደርስ ግቡን ሊመጣ ኢላማውን ሊመታ? አዎ፣ በአጭሩ ይህ ይቻላል። የአጭር ጊዜ እቅድ እና የረጅም ጊዜ ቅሪዎችን አሉን ያለምንን ሁኔታ የፖለቲካ ሁኔታ እና የሚቀይሩትን በአካባቢያችን ያለውን ሁኔታ እንዴት እንደሚቀይሩ እና በምን አይነት መንገድ እንደሚቀይሩ በጥሞና የተከታተልን ነው እና ይህ በየጊዜው ጊዜው ኒው ስትራቴጂ የፈጠርን ነው እና በአለም የሚከሰሱት አዲስ የፖለቲካ ክስተቶችንም የተከታተልን ላይ ነው ያለ ነው እና ተከታትላችሁ ምን ታደርጋላችሁ? ታጣጥማላችሁ ከራሳችሁ ፕሮግራም ጋር ወይስ ምንድን ነው? እናጣጥማለን። ያለንን ፕሮግራም ጋር እናጣጥማለን። እኛ ዝም ብለን እንደ ድንጋይ ተቀምጠን በአካባቢው የሚቀየሩትን ሁኔታዎችን ዝም ብለን አናይም። ምክንያቱም በየጊዜው ግምገማ እያደረግን ነው ባለው ባለንን አቅም መሰረት ግምገማ እያደረግ ነው ያለ ነው እና ይህ ሁኔታ ለወደፊትም ምን እንደሚከሰት እንደሚቻል እና በምን አይነት መንገድ ስትራቴጂያችንን እቅራችንን ለማስፈጸም እንደምንችል ነው በየጊዜ ተነጋግረን ስብሰባዎችንም ውጭ ሀገርም ውስጥ በሀገርም ሆነ ውጭ ሀገር የምናካሄደው እና የማይሳካ ከሆነ ባንዋጋ ነበረ እና እንደሚሳካ አንድ ቀን እናቃለን፣ እናምናለንም። አቶ ሀሰን አብዱላሂ የኦጋዴን ብሔራዊ ነጻነት ግንባር የውጭ የግንኙነቶች ኮሚቴ አባልና የኢትዮጵያ ጉዳዮች ኃላፊ ለጊዜው ለሰጡኝ ማብራሪያ ሁሉ በጣም አመሰግናለሁ። እኔም የተሰጠኝን እድል በጣም አመሰግነው።